ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። በቅርቡ የተካሄደውን የኢትዮጵያ ብሔራዊ ምርጫ ሂደትና ውጤት እንደማይቀበለው የተቃዋሚዎች ሕብረት መድረክ አስታወቀ። ኢህአዴግ በዲሞክራሲያዊ መንገድ ተመርጧል የሚለው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ አስተያየትም አምባገነኖችን ያበረታታ ነው ሲል መድረክ ተችቷል። ዝርዝሩም በምሽቱ አብሬስ እንመለከታለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ሰኞ ሐሴ 24 ነሐሴ 4 2007 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉ አከበደ ነኝ። ንጉሡ ታምሬ ፕሮግራሙን ይመራልናል። ጃን ድራይደን ለቴክኒክ ምህንድስና ተሰይመዋል። በርከት ያሉ ዘገባዎችና ቅንብሮችም አሉን። አሁን ቀዳሚው የሰዓቱ የዓለም ዜና ነው። ከቆንጅ ታየ ጤና ስጥልኝ እንደምናመሻችሁ ካሜሩን በግዛቷ ያሉ የማዕከላዊ አፍሪካ ስደተኞችን በጠቅላላ እያሰረችና ና ወደ የስደተኛ ሰፈር የላከች መሆኗ ተነገረ። የካሜሩ መንግስት የሀገሪቱ ዜጎች የማዕከላዊ አፍሪካ ስደተኞችን እንዲያስጠጉ እንደማይፈልግ ከዋና ከተማዋ ከያውንዴ የደረሰ ዘገባ አመልክቷል። በመደበኛው ፕሮግራማችን ዝርዝሩን ዘገባ ይዘን እንቀርባለን። ዛሬ ቱርክ ውስጥ ፖሊሶችና የጦር ሰራዊት ወታደሮችን ኢላማ ያደረጉ ተከታታይ ጥቃቶች ደርሰዋል። በርካታ ሰዎች መገደላቸውም ታውቋል። ከሁሉም ትልቋ በሆነችው የቱርክ ከተማ በኢስታንቡል የሚገኘው የዩናይትድ ስቴትስ ቆንስላ ቢሮ ላይም እንደተተኮሰበት ተነግሯል። በዩናይትድ ስቴትሱ የቆንስላ ቢሮ ላይ ሁለት ሰዎች ባደረሱት ጥቃት በሰው ላይ የደረሰ ጉዳት እንደሌለን የተነገረው ፖሊሶች በአጸፋ መተኮሳቸው ቸውን ተከትሎ አጥቂዎቹ ከስፍራው አምልጠው እንደነበረም ተጠቁመዋል። ዩናይትድ ስቴትስዋ ሚዙሪ ክፍለ ሀገር ፈርገሰን ከተማ ውስጥ በፖሊሶች ላይ ከተተኮሰባቸው በኋላ ባጸፋ ተኩሰው የቆሰለው ሰው በጽኑ ሁኔታ ላይ እንዳለ ተነገረ። ድንገቱ የተከሰተው አንድ ነጭ ፖሊስ ምንም መሳሪያ ያልያዘውን ጥቁር አሜሪካዊ ወጣት በጥይት መትቶ የገደለበት አንደኛ ዓመት መታሰቢያ ሰልፍ በሰላማዊ ሁኔታ እየተካሄደ በነበረበት ስፍራ አካባቢ ነው። የሴንት ሉዊስ የአካባቢ ፖሊስ አዛዥ ጃን ቤልመን እንደገለጹት ትናንት እሁድ ማታ የደህንነት አባላት በሁለት ቡድኖች መካከል በተደረገ ከአርባ እስከ ሀምሳ የሚደርስ የተኩስ ልውውጥ የተሳተፈውንና አስከትሎም በደህንነት አባላቱ መለዮ የለየው የሌለው መኪና ላይ የተኮሰውን ሰው ሲከታተሉት ቆይተዋል። አራቱ የደህንነት አባላት የታጠቀውን ግለሰብ በእግር ሲያሳድዱ ከቆዩ በኋላ ተኩስ ሲከፍትባቸው በአጸፋው ተኩሰው እንደመቱት ነው የፖሊስ አዛዡ የገለጹት። ዛሬ ሰኞ አፍጋኒስታን ዋና ከተማ ካቡል በሚገኝ ዓለም አቀፍ አውሮፕላን ጣቢያ ዋናው መግቢያ ላይ መኪና ላይ የተጠመደ አጥፍቶ ጠፊ ቦምብ ፍንዳታ ያደረስን እኛ ነን ሲል ታሊባን ኃላፊነት መውሰዱ ተሰማ። በጥቃቱ አምስት ሰዎች ሲገደሉ አስራ ስድስት እንደቆሰሉ ነው የተነገረው። ኢራን ውስጥ በእስር ላይ የሚገኘው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ሬዛንን ጠበቃ እንደተናገሩት በአንድ ሳምንት ጊዜ ውስጥ ፍርድ ቤቱ ብይን ሳይሰጥ አይቀርም። ፍርድ ቤቱ ዛሬ ሰኞ የመጨረሻ ችሎቱን በዝግ አካሂዶ የጋዜጠኛውን የክስ ሂደት እንዳጠናቀቀ ነው ጠበቃዋ ሌላ አሽናን የገለጹት። ዋሽንግተን ፖስት ጋዜጣ የዩናይትድ ስቴትስ ባለስልጣናትና ዓለም አቀፍ የፕሬስ ነጻነት ድርጅቶች የፍርድ ሂደቱን በተደጋጋሚ ሲያወግዙና ጋዜጠኛው ከተከሰሰበት ወንጀል ነጻ መሆኑን ሲናገሩ መቆየታቸው የሚታወስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ይታየ ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አድማጮች አሁን ለቀዳሚ የምሽቱ አብይ ርዕስ ወደ አዲስ አበባ ነው የምናቀናው። በቅርቡ የተካሄደውን የኢትዮጵያ ብሔራዊ ምርጫ ሂደትና ውጤት እንደማይቀበለው ተቃዋሚው የኢትዮጵያ ፌዴራላዊ አንድነት መድረክ አስታወቀ። ኢህአዴግ በዲሞክራሲያዊ መንገድ ተመርጧል ለሚለው የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አነጋገርም አምባገነኖችን ያበረታታ ነው ሲል መድረክ ተችቷል። ሰላማዊ ትግሉን አጠናቅሮ እንደሚቀጥል ያስታወቁት የወቅቱ የመድረክ ሊቀመንበር በበኩላቸው ከሚቀጥለው ጉባኤው በኋላ መድረክ እንደሚዋሃድም ጠቁመዋል። መለስካቸው አምሃ ዝርዝሩን ይዘዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ትናንት አመሻሹ ላይ ለሁለት ቀን የዘለቀውን ልዩና አስቸኳይ ጠቅላላ ጉባኤውን ሲያጠናቅቅ ባለ አስራ ሶስት ነጥብ የአቋም መግለጫ ወጥቷል። የመድረክ ጠቅላላ ጉባኤ ያወጣው የአቋም መግለጫ ገለልተኛ የምርጫ አስፈጻሚ፣ የሀገር ውስጥና የውጭ ታዛቢ በሌለበት ነፃ፣ ፍትሐዊ፣ ተአማኒና በሁሉም ዘንድ ተቀባይነት ያለው ምርጫ ማካሄድ እንደማይቻል ገና ከጅምሩ ሲያስገነዝብ የቆየ እንደነበረ ገልጿል። ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ በማን ያለብኝነት ምርጫው እንዲካሄድ አድርጎ በሚያሳፍር ውጤት እንደተጠናቀቀ ዘርዝሯል። ይህንን የምርጫ ሂደትም ሆነ ውጤቱን ግን ጉባኤው አይቀበለውም ይላል መግለጫው። የመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም የመድረክ ስራ አስፈጻሚ ኮሚቴ ቀደም ሲል ምርጫውን አስመልክቶ ያወጣቸውን መግለጫዎች በሙሉ የምንቀበል መሆናችንን እየገለጥን የምርጫው ሂደትም ሆነ ውጤት ኢዲሞክራሲያዊና ህገ መንግስቱን የጣሰ ስለሆነ ጉባኤው የማይቀበለው መሆኑን አጥብቆ ያሳውቃል። መግለጫው አክሎም የተካሄደው ምርጫ የዲሞክራሲ ስርዓት ግንባታ ጥረታችንን ቀኝ ኋላ ያዞረና ህገ ወጥ ተግባር ነው ብሎታል። ስለሆነም የምርጫውን አፈጻጸም የሚያጣራ በሀቀኛ ተቃዋሚ ፓርቲዎች ዘንድ ተቀባይነት ያለው አካል ተቋቁሞ ውጤቱ ለህዝባችን በአስቸኳይ ይፋ እንዲደረግ ሲል ይጠይቃል። ከምርጫው ፍጻሜ በኋላ በአባላቱ ላይ የተፈጸመባቸው ነው ያለውን ወከባና ማስፈራራት ከዚያም አልፎ የሚካሄደውን እስራት፣ ግድያ፣ ቤት ማፍረስ እንዲሁም ከቤትና ከስራ ማባረር መንግስት በአስቸኳይ እንዲያስቆም ይጠይቃል። በምርጫው ማግስት ኢትዮጵያን የጎበኙት ፕሬዚደንት ባራክ ኦባማ በስልጣን ላይ ስላለው መንግስት በተናገሩት ንግግርም መድረክ ያደረበትን ቅሬታ የአቋም መግለጫው አንድ ነጥብ አድርጎታል። አቶ ገብሩ ገብረ ማርያም በዚሁ ጉብኝታቸው ወቅት የመድረክን አመራር በመገናኘት የኢህአዴግን ገለጻ ብቻ ሳይሆን የተቃዋሚውን ወገንም እንዲያዳምጡ በእንቢያሳቸው በኩል ተጠይቀው ሳይቀበሉ በመቅረት ዴሞክራሲ ኦሮሞ ፌዴራሊስት ኮንግረስ የኢትዮጵያ ማህበረ ዴሞክራሲ ደቡብ ህብረት አንድነት ፓርቲና የሲዳማ አርነት ንቅናቄ ናቸው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃን ለዘገባው አመሰግናለሁ አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው አሁን ትንታኔ በኢትዮጵያ መገናኛ ብዙሀን ዙሪያ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝትና በተለይም የመገናኛ ብዙሀን ነፃነትን አስመልክቶ የተናገሩት በሀገሪቱ የፕሬስ ነጻነት ይዞታ ላይ ምን አይነት አንድምታ ይኖረው ይሆን ምን አይነት መሻሻልስ ይመጣ ይሆን? ስመኝ የቆየ ፕሬዚዳንት ኦባማ በዘንድሮ የዓለም ነጻነት መታሰቢያ ዋዜማ ባለፈው ሚያዝያ 23 2007 ማለት ነው ወደ ዋይት ሃውስ ከጋበዟቸው ሶስት የዓለም ጋዜጠኞች አንዷ ናት። ስመኝ በአሁኑ ወቅት በእንግሊዝኛ መጠሪያው ናሽናል ኤንዳውመንት ፎር ዲሞክራሲ በመባል በሚታወቀውና በዓለም ዙሪያ ዲሞክራሲያዊ ተቋማትን ለማጠናከርና ለማጎልበት የታለሙ ፕሬዥዎችን በሚረዳው ዩናይት ስቴትሱ ለትርፍ ያልቆመ ተቋም የጥናት ስራዎችን በማካሄድ ላይ ትገኛለች። በዋይት ሃውሱ የፕሬስ ቀን ታዲያ በተለይ በኢትዮጵያ የመገናኛ ብዙኃን ዙሪያ ከፕሬዚዳንቱ ጋር የመነጋገር እድል ያገኘችውን ስመኝ አወያይ ተናታል። ቀደም ሲል ሚስተር ኦባማ በአዲስ አበባ ካሰሟቸው ንግግሮች አንድ ሁለቱን መለስ ብለንም በማስታወስ እንደረደራለን። ስመኞች ፕሬዚዳንት ባራክ ኦባማ በኢትዮጵያ ጉብኝታቸው በተለይ መሠረታዊ የሰው ልጆች ነጻነትን ጨምሮ በመልካም አስተዳደር፣ የሰብአዊ መብት ጥበቃና በዲሞክራሲ ዙሪያ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ኃይለማርያም ጋር እንደተወያዩ የተናገሩትን በማስቀደም እንስማ። ኢትዮጵያ መልካም አስተዳደርን ለማስፈን ሰብአዊ መብትን ለመንከባከብ መሠረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋና በሕዝቧ እናምናለን። ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በተነጋገሩባቸው ጭብጦች ያነሱትን አንድ ነጥብ ነው የጠቀሱት። ለአጠቃላዩ ዲሞክራሲያዊ ሂደት አስፈላጊ ናቸው ብለው የሚያምኑባቸውም ወደፊትም አብረው ለመስራት ለኢትዮጵያ ወሳኝ ናቸው። በኢትዮጵያ እናምናለን ያሉበትን ነው። ምን አስተያየት አለሽ? በመሰረት የተናገሩት ነገር ትክክል ነው። የትኛውም እድገት የሚቀጥል ሆኖ እንዲታይ መልካም አስተዳደር እንጂ ዋና መሰረቱ ነው፣ ለኢኮኖሚውም፣ ለጸጥታውም፣ ለየትኛውም አገሪቷ ስለሚደረጉ ትልቅ ግንባታዎች፣ ዲሞክራሲ፣ ህዝብ ተሳትፎ መኖር ህዝብ የሚፈልገውን ነገር የሚናገርበት መድረክ መኖር፣ ጥፋቶች ሲገኙ ደግሞ ጥፋቶችን የሚጠቁሙ አካላቶች እንደልባቸው መንቀሳቀስ ሲችሉ ያኔ ነው የተሟላ እድገትን ማምጣት የምንችለው። ስለዚህ ፕሬዚዳንት ኦባማ እንዳሉት የእነዚህ ነገሮች የኢኮኖሚውም፣ የጸጥታውም የሁሉም ነገር መሰረቱ መልካም አስተዳደር ነው። መልካም አስተዳደር እንደ ልብ የመናገር ነጻነት መኖር፣ የህዝቡ ድምፁን ማሰማት የሚችልበት ነገሮች መኖር እና ከጠቅላይ ሚኒስትሩ ጋራ በሰፊው በዚህ ጉዳይ ላይ ተወያይተንበታል ብሏል። በዚጋ የነበራቸው ውይይት ምን ይመስል እንደነበር አላውቅም። ምናልባት ጠንከር ያለ መልዕክት እዛ ላይ አስተላልፈው ሊሆን ይችላል ብዬ ተስፋ አድርጋለሁ እና ደግሞም ነገሮች ወደፊት ሲቀየሩ ማየት በምንችልበት ሁኔታ ተያይተዋል ብዬ ተስፋ አደርጋለሁ። መልካም። በተለይ የብዙዎች ድምጽ መሰማት መቻሉ የፖለቲካ ሂደቱ ተሳታፊ ነኝ ብሎ ማመኑ አንድ ዜጋ የመናገር ነጻነትና የፕሬስ ነጻነት በአብዛኛው የግለሰቦችን ሀሳብ መግለጽና የፖለቲካ ምህዳሩ መስፋት አለ አለመገኘቱ ነውና የሚተቸው በአብዛኛው በዚህ ስ ላይ ምንት ያለሽ ልክ ነው። ቅድም እንዳልኩ ነው ህዝቦች ማንኛውም ሀገር ውስጥ ለሚኖረው እድገት ተሳትፎ ሊኖራቸው ይገባል። አብረው ነው እድገት ግን ህዝቦች ድምፅ የሚያሰሙበት ምንም አይነት መድረክ ሳይኖር ሲቀር ማንኛውም አይነት ሀገር ውስጥ የሚኖረው ተቃውሞ የሚታፈን ከሆነ፣ በተለይ ደግሞ እንደ መንግስት ያልሆኑ ድርጅቶች፣ ማህበራት በምርጫዎቹም በተለያዩ የሰብአዊ መብት እንቅስቃሴዎች ላይም በተለያየ ደረጃ ላይ የሚሳተፉ ማህበራት፣ ድርጅቶች የሚንቀሳቀሱበት ምንም አይነት መድረክ ከሌለ፣ ሚዲያ ከሌለ፣ እነዚህ ሁሉ ከሌሉ ህዝብ ድምፅ ታፍኗል ማለት ነው ምክንያቱም መንግስት ህዝቡን የሚያዳምጠው ቀጥታ በእያንዳንዱ ቤት እያንኳኩ አይደለም። መንግስት ህዝቡን የሚያዳምጠው በተለያዩ ቻናሎች በተለያዩ ተቋማት ውስጥ በሚመጡ ድምጾች ነው። እነዚህ ተቋማት ደግሞ አንደኛው ሚዲያ ነው። አንደኛው ማህበራት ናቸው። አንደኛው ተቃዋሚ ፓርቲዎች ናቸው። እነዚህ የተለያዩ አ የህዝብ ድምጽ የማሰሚ አካላቶች ናቸው። ስለዚህ እነዚህ ከታፈኑ፣ እነዚህ ስፔስ ከሌላቸው በጋራ በአንድ ላይ ማደግ የሚለው ተረስቷል ማለት ነው። አብዛኛው አይወድ ወድገት በሙሉ ህዝቡ ላይ እየተጫነ ነው እንጂ ህዝቡ አብሮ እየተቀበለው አይደለም ማለት ነው። ትክክል ናቸው። እስኪ ከዚሁ የሚከተል ሌላ ድምፅ እንስማ። በአፍሪቃ ህብረት ተገኝተው ለመሪዎቹ ና ለህዝቡ በተመሳሳይ ያነሱት ሀሳብ እንስማ ና ወደ ቃለ ምልልሳችን እንመለሳለን። Our nations must all raise our voices when universal rights are being denied. For if we truly believe that Africans are equal in dignity, እነዚህ ዓለም አቀፍ የሰብአዊ መብቶች በአህጉሪቱ ሲጣሱ እናንተም ድምፃችሁን ማሰማት አለባችሁ። አፍሪካውያን እኩል ዓለም አቀፍ መሠረታዊ መብቶች አሏቸው። ይህ ሁላችንም ልንከራከርለት የሚገባ መርህ ነው። የምዕራባውያን ሐሳብ ብቻም አይደለም፣ ሰብአዊ ሐሳብ ነው። እንደ ተከታተልሽው ጠንከር ብሎ የብዙዎችን ቀልብ መሳብ የቻለ የንግግራቸው አንድ ጫፍ ነው። አፍሪካውያን የሰውነት ክብራቸው እንዲጠበቅ ድምጻቸውን የማሰማት መብታቸው አስፈላጊ መሆኑን ብቻ ሳይሆን አሰሙ የሚል ማበረታቻን የሰጡት ብዙ ጊዜ ከሚፈራውና በግለሰቦችም ላይ ጭምር ሊመጣ ከሚችለው የመብት ገፈፋ እንዲወጡ፣ ነጻነታቸው እንዲቀዳጁ ያበረታታ ንግግር ነው። በዚህ ላይ ያለሽን አስተያየት እንውሰድ። በጠቅላላው በአፍሪካ ህብረት ያደረጉት ንግግር በጣም ጠንካራ እና እንዴት የሚያረሱ ነበሩ ማለት ይችላለሁ። ምክንያቱም ለሚሰማ አካል ጠጥካና ማለት ይችላለሁ ነው ይሄ መልእክት የአሜሪካ አቋም ብቻ ሳይሆን የዓለም ህዝብ አቋም እንዲሆን ማለታቸውም እጅግ በጣም ደስ የሚያሰኝ ነው። እኛ ከአሜሪካ አሜሪካ መታ ኢትዮጵያን እንድትቀይርልን ወይም ትልቅ ተአምር እንድትፈጥርልን አይደለም የምንጠብቀው፣ ግን አትሊስ ነገሮች ትክክል ሳይሆኑ ሲቀሩ በውስጥ በኩል ያለው ማንኛውም መድረክ ሲታፈል ልክ አይደላችሁም ብሎ የሚያነቃው የሚቆጣ ኃይል ያስፈልጋል። ስለዚህ አሜሪካን ኦባማን በጉብኝታቸው ወቅት ይህን ልክ አለመሆናቸውን እንዲነግሯቸው፣ ልክ የማይሰሩት ስራ ደግሞ በእያንዳንዱ ልክነን በሚሏቸው ጉዳዮች ላይ ተጽዕኖ የሚያሳርፍ ነው እና ይህንን የመብት ጥሰት አቁሙ፣ ጋዜጠኞችን ፍቱ፣ ማህበራት፣ ተቃዋሚዎች ድምጽ ይኖራቸው የሚለውን መልክ አሜሪካ ልታሳስባቸው የአለም ህዝብ ይህንን ጉዳይ ለሚፈጽሙ ሀገራት መልእክት ላይ ስላለ ይገባል። እዚህ ላይ ደግሞ ሁሉም አብሮ መስራት አለባቸው። ይሄ በጣም በአጠቃላይ አፍሪካ ህብረት ላይ የተናገሩት ንግግር ሰውነት አንገት ያለ አበረታቶሻል። በግልጽ እንደሚታየው እነኚህ ንግግሮች ምን አይነት ተጨባጭ ፋይዳ ይኖራቸዋል? አንድምታዎች ውስጥ ለሚሰማ ወገን ብለሻል። መለስ ብለን እንመለከታለን። ስመኝ ቆየ በዚህ በዩናይት ስቴትስ በሚገኘው ናሽናል ኢንዶመንት ፎር ዲሞክራሲ ተቋም ውስጥ በጥናት ባለሙያነት በመስራት ላይ ነው የምትገኘው። በተከታዩ ፕሮግራማችን እንደምናገኘች ተስፋ አድርጋለሁ። ለዛሬው እግዜር ይስጥልኝ፣ አመሰግናለሁ። አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ልዩ የግማሽ ሰዓት ስርጭታችንን ነው። አሁን ወደ መጨረሻው የምሽቱ ቅንብር እናልፋለን። ጤና ተከታዩ የጤና ፕሮግራም ቅንብር በአእምሮ ጤና ዙሪያ የተካሄደ ውይይት ነው። ኢትዮጵያ ውስጥ ያለው የአእምሮ ጤና ይዞታ ምን ይመስላል? የአእምሮ ጤና ማለትስ ምን ማለት ነው? ኢትዮጵያውያን ስለ አእምሮ ጤና ያላቸው ግንዛቤ፣ ለሕክምናና ለእንክብካቤ ያለው የአገሪቱ አቅም፣ ለአእምሮ ጤና መታወክ የተጋለጡ ሰዎች ሰብአዊና ሌሎች መብቶች፣ ሌሎችም ጉዳዮች በውይይቱ ውስጥ በስፋት ተዳስሰዋል። ተወያይዋ ወጣት የአእምሮ ጤና ተመራማሪና የዩኒቨርሲቲ መምህርት የዚህ ዓመት የአፍሪካ ወጣት መሪዎች ጅማሮ የማንዴላ ዋሽንግተን የተግባርና መረጃ ልውውጥ መርሃ ግብር ተሳታፊ ማጂ ኃይለማርያም ነች። ሰለሞን አባተ ነው ያወያያት። ወደ ውይይቱ። ወይዘሪት ማጂ ኃይለማርያም ጤና ይስጥልኝ። እንደምናመሸሽ። እግዚአብሔር ይመስገን ደህና ነኝ። የአፍሪካ ወጣት መሪዎች ጉባኤ ተጠናቀቀ። ለሌላ ስድስት ሳምንት እየተዘጋጀች ነው ያለሽው። ጊዜ ጨርሶ የለኝም። ስቲ ነበር ትናንትና ከቆንጅት ጋር ባደረግሽው ቃለ ምልልስ አሁን ትንሽ ደቂቃዎች ትንፋሽ ያገኘሽ ይመስለኛል፣ ለሚቀጥለው ረጅም ጉዞዎች ለመዘጋጀት። እሺ። እና እስቲ በዚህ ጣልቃ ደግሞ እኔ እንደገና ላጣብብሽ እና ትንሽ ጊዜሽን ሽን አሁን እየሰራሽበት ያለሽው የአእምሮ ጤና ጉዳይ ነው። ፒኤችዲሽን በዛ ላይ እየሰራሽ እንደሆነ ነው የነገርሽን እና ለመሆኑ መቼ ነው ዶክተር የምትኘው? ቢበዛ አንድ ዓመት ቢያጥር አስር ወር እንግዲህ፣ ደርስሻል ማለት ነው። እጩ ዶክተር ማለት ይቻላል። አሁን ማጂ፣ በነገራችን ላይ ለተሳካ ተሳትፎች የዚህ የያሊ ማለቴ ነው እንኳን ደሳለሽ እላለሁኝ። እና መሪነትሽም እንደዚሁ አርአ ያለው ነው ብዙዎችን ያነቃቃ ይመስለኛል። እስቲ ወደ ራስሽ የምርምር ጉዳይ መለስ ልበልና ለመሆኑ የአእምሮ ጤና ምንድን ነው ማጂ? ለእኔ እንግዲህ የአእምሮ ጤና ሌላ ስለ ጤና ከማውራታችን በፊት መወራት የሚገባው ትልቅ የጤና ክፍል ነው። ካል አእምሮ ጤና ምንም ጤና የለም እና የአእምሮ ጤና ብለን ስንል አንድ ሰው በሕብረተሰቡ ውስጥ ሲኖር የሚጠበቅበት ኃላፊነቶች ልበል አላውቅም አለ እና የተለመዱ የዕለት ተዕለት እንቅስቃሴዎች ውስጥ የሰዎችን ጤነኛ ከሆነው እና ስናይ ወጣ ያሉ ባህሪዎችን ማሳየት። አሁን እኔ የምሰራበትን ብሬሰር ባረግ ይቀለኛል። እኔ የምሰራው ከባድ አእምሮ ህመም ወይም እብደት የሚባለው ህመም ካለባቸው ሰዎች ጋር ነው እና የከባድ አእምሮ ህመም ድምጾችን መስማት ለሌላው ሰው የማይሰሙ ድምጾችን ማለት ነው። ሰዎች የማያዩቸውን ነገሮች ማየት፣ ሌላም በአካባቢህ ያንን እስቲሙላ የሚሰጥ ነገር ሳይኖር ለዛ ነገሮች ምላሽ መስጠት እና ሄዶ ሄዶ ነገሩ በእርግጥ ሳይኖር ማለት ነው። አዎ ነገሩ በእርግጥ ሳይኖር ለዛ ነገሮች ምላሽ መስጠት፣ ለምሳሌ የሆነ ሰው ያባረኛል ማለት ማንም፣ ያባረውን ሰው ሌሎች አጠገቡ ያሉ ሰዎች ላያዩ ይችላሉ። ከዚህ የተነሳ ምንም ስራ ለመስራት መቸገር፣ የዕለት ተዕለት እንቅስቃሴ ማከናወን መቸገር የመሳሰሉ ነገሮችን ይይዛል። የአእምሮ ጤና ብለን ስናወራ በጣም ሰፊ ነው። ይሄ አሁን ያልሺ ነገር በተለይ በእናንተ የሙያ አጠራር ስኪዞፍሬኒያ ከሚለው ጋር ወይም ደግሞ እንዲህ ሊያደርጉኝ ነው ይሄ ሊመጣብኝ ነው ከሚል ስሜት ጋር አንድ ነው። ስኪዞፍሬኒያ የሳይኮሲስ ውስጥ እኔ ከማጠናቸው ውስጥ አንዱ ነው። ባይፖላር ዲስኦርደር አለ። ይሄ ሽቅለት ይታል መደበትም ከመጠን በላይ ሜኒያክ የሆነ ይሄ በጣም መደሰት እና የስሜት መለዋወጥ እየተፈራረቁ የሚመጡበት አይነት አለ። ከሱ ውጭ ደግሞ ዲፕሬሽን ድባቴ ይሆንና ግን ሳይኮቲክ ሲምፕተም ያለው ቅድም ያልኩህን እብደት ብለን ካራክተራይዝ ያደረግናቸው አይነት ምልክቶች አሉ። እስቲ ያላቸው ሰዎች አካባቢ ነው የኔ ጥናት እና ዋናው ራስ ነው ነው የምትዩ? ከምንም ነገር በፊት ከአእምሮ ጤና ውጪ ሌላ ምንም ጤና የለም። የመጀመሪያው ጤና የአእምሮ ጤና ነው። አንተ ሌላ ሕመም ቢኖርህ ለመታከምም ለመወሰን መጀመሪያ ያለው ጤነኛ ቢሆን ነው ያንን ማሰብ የምችለው፣ እና የጤና ሁሉ መሰረት ነው። የዓለም ጤና ድርጅት ጤናን ሲገልጸው የተሳካ የ ስነ አካላዊ አእምሯዊ እያለ ይከፋፍለዋል፣ መንፈሳዊ ድረስ እና ያንን ሁሉ የጤና አንደኛው ኮምፖነንት ነው። እንግዲህ የአእምሮ ጤና ማለት እና ሰፊ ነገር ነው እና ወሳኝ ነገር ነው። ከምን እስከምን ድረስ ይዘረጋል? ይሄ የአእምሮ ጤና ችግር ከባድ ያልኩት ያው ይሄ የሚለውን ለመግለ ከባድ ያልሆኑት ለምሳሌ ኮመን ሜንታል የሚባሉ አሉ። መደበኛ የሆኑ የአእምሮ ጤና ችግሮች ማለት ነው መደበኛ የሆኑ በተለይ አሁን ይሄ ጭንቀት፣ ውጥረት፣ ይሄ ስትረስ፣ ድባቴ ይሄ ቀለል ያለውን ድባቴ ማለት ነው። ይሄ ፒ ቲ ኤስ ይሄ ለሆነ ሰቆቃ ከተጋለጡ በኋላ ሰዎች ከዛ ሰቆቃ ጋር በተያያዘ የሚኖራቸው የአእምሮ ጤና ችግር አለ። ፖስት ትራውማቲክ ስትረስ ዲስኦርደር የሚባለው ማለት ነው እና ሌሎችም ሳይኪያትሪስቶቹ በደንብ የሚከፋፍሉልን ብዙ የአእምሮ ጤና ችግሮች ይኖራሉ። የኢቲንግ ዲስኦርደር አለ ለምሳሌ ከአመጋገብ ጋር የተያያዘ የአመጋገብ መቃወስ የአመጋገብ መቃወስ የስርዓቱ ማለት ነው። ስለዚህ ሁሉም ሰው በተወሰነ ደረጃ የአእምሮ ጤና ችግር አለበት ማለት ነው። ምክንያቱም የማይጨነቅ የለም። ብዙ ሰው የመደበት ችግር በተለያዩ ምክንያቶች አልፎ አልፎ ሊያጋጥመው ይችላል። ፒቲኤስዲ ያልሽ ወይም ለከባድ ለግጭቶች ሊሆን ይችላል ወይም ለአደጋ ሊሆን ይችላል። ከተጋለጡ በኋላ የሚፈጠር ስሜት ይኖራል። ስለዚህ በተለያየ ደረጃ ሁሉም ሰው ለአእምሮ ጤና ችግር የተጋለጠ ነው እያልሽኝ ነው? ያ ሁሉም ሰው ለአእምሮ ጤና ችግር ማለት የተጋለጠ ነው ልንል እንችላለን። ሰው እስከሆን ድረስ ሁላችንም ግን ምን አለ የዕለት ተዕለት የሚገጥሙንን እክሎች የምንወጣበት የየራሳችን የሆነ መንገድ አለን። አንዳንዱ ሰው የሚገጥመው ችግር የሚያልፍበት የራሱ የሆነ ኮፒንግ ስትራቴጂ አለው፣ የመቋቋም ያ እና ያ የመቋቋም አቅማችን ከሰው ሰው ይለያያል ለሚገጥመን ነገር። በእርግጥ የአይምሮ ጤና ችግር በሚገጥመን በማህበራዊ እና ስነ ልቦናዊ ክሮች ምክንያት ሊባባስ ቢችልም ከዛ ውጪ የሆኑ የአይምሮ ሕክምና አሁን ለምሳሌ በዚህ ምክንያት ነው የመጣው ብለን ማለት የማንችልባቸው አይነት የአይምሮ ጤና እክሎች አሉ። ስለዚህ ሁላችንም የሚገጥመንን ነገር የምናልፍበት አቅም አለን። የአንዳንዱ ሰው አቅም ደግሞ ወይም የሚኖርበት ሁኔታ ይበልጥ ተጋላጭ ያደርገዋል። ለምሳሌ ጎዳና ላይ የሚኖሩ ሰዎችን ብንወስድ የጎዳና ኑሮ በራሱ አንድን ሰው የሚያስጨንቅ እና ለአመቺ ያልሆነ ኑሮ ውስጥ እንዲኖር ያደርጋል፣ እንዲቆይ ያደርጋል። ጎዳና ላይ ለረጅም ጊዜ ከመኖር የተነሳ የአእምሮ ህመምተኛ የሚሆኑ ሰዎች ሊኖሩ ይችላሉ። ወይም የአእምሮ ሕመምተኛ በመሆናቸው ወደ ጎዳና የሚወጡ ሰዎች ይኖራሉ። አድማጮች ውይይቱ አልተቋጨም። ሰለሞንና ወጣቷ ተመራማሪ ወይ የአእምሮ ጤና አጥኚ የሚቀጥሉትን ውይይት ተከታይ ክፍል በነገው ምሽት ይዘን እንቀርባለን። ታዲያ ሰዓታችን አልተጠናቀቀም። ጥቂት ደቂቃዎች ያሉን ይመስላል። አቀናባሪ ንጉሱ ታምሬ የሙዚቃ ምርጫውን እየጠቆመኝ ነው። ቴዎድሮስ ታደሰ ነው ለምሽቱም የሚያዝናናን ሴቴ ድረስ ታደስን እናመሰግናለን። ክብራትና ክብራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ ስ ጋር በየዕለቱ ከምሽቱ አንድ ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ ግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ አበቃ። ለአሁኑ በመስክና ዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽ 3 ሰዓት በአጭር ሞገድ በ1922ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮ ያስተናገድኳቸኋላ ከበደ ፕሮግራሙን ከመራልን ንጉስ ታምሬ እና ከስርጭት መሀንዲሱ ጆን ድራይደን ጋር በመሆን ነው። በዚሁ የምሰናበተው ሶስት ሰዓት ላይ የምገናኝ መልካም ምሽት ከቴዲ ጋር ሸነፋ ጥስብታንባ